የወጣቶች ዓለም እስራኤል ውስጥ በወጣት ፍልስጤማውያንና የእስራኤል ፖሊስ መካከል በተደጋጋሚ ግጭት ተስተውሏል። ግጭቱ እንደ ኢየሩሳሌም ባሉ አንዳንድ የአምልኮ ስፍራዎች ሳይቀር ይካሄዳል። ኢየሩሳሌም መፍትሔ ካጣችለት የአይሁድ ፍልስጤም ግጭት ጋር ስትታገል የሚቻ ሄንድለር የሙዚቃ ቡድን ግን የተሳካለት ይመስላል። ወጣት አይሁዳውያን ክርስቲያን እና ሙስሊሞች በሳምንት አንድ ቀን አብረው ሙዚቃ ለመጫወት ይገናኛሉ። ሙዚቃ ቡድኑ መሪ ሄንድለር ከሶስት ዓመት በፊት ነው ይህንን ፕሮጀክት የጀመሩት። በቡድኑ ከተለያዩ ከተማ የተሰበሰቡ ተማሪዎች ይገኙበታል። ምክንያቱም ይህ ቤታቸው ነው። አለቀ ይህ ደህንነት የሚሰጣቸው ቦታ ነው። ፍቅር የሚያገኙበት፣ የተሰማቸውን የሚገልጹበትና ደስታ የሚሰጣቸው ስፍራ ነው። ማንነታቸውን በተቀበሏቸው ጓደኞቻቸው ድጋፍ ማግኘት ይችላሉ። ወጣቶቹ ልምምድ ከመጀመራቸው አስቀድሞ ሄንድለር የድምፅ ቅላሴዎችን፣ በምዕራብና በምስራቁ ክፍል ስላለው የሙዚቃ የአተረጓጎም ልዩነትና የመሳሰሉትን ለወጣቶቹ ያብራራሉ። አሜሪካዊው ሄንድለር እንግሊዝኛ፣ አረብኛና እብራይስጥ ይናገራሉ። ይህም የሁሉንም ባህል እኩል ለማስተናገድ እንዲቻል አስፈላጊ ነው ይላሉ አሰልጣኙ። ለምሳሌ ኢላይ ኤታን እና ሊሞር ማዝበትም ኮምኒ ኢላይ ኤታን አኒ ጋርበትም በፒስጋት ዘብ የሩሸላይም ኢላይ ኤታን እባላለሁ። የምኖረው ፒሲጋት ዜፍ ኢየሩሳሌም ውስጥ ነው። ወደዚህ የሙዚቃ ቡድን ከመጣሁ ስድስት ወር ሆነኝ። ሌላ የትም ቦታ የማላገኘው ልዩ አጋጣሚ ነው። የ ት አዲት ትላለች። ላይ በኢብራይስጥ አረብኛ ተናጋሪ የሆነችው ሊሞር ደግሞ ስሜ ሊሞር ይባላል። 16 ዓመቴ ነው። ላለፉት ሦስት ዓመታት እዚህ አብሬ እዘፍናለሁ። የመጣሁት ከቤት ዘፋፋ ነው። ኢላይ ኤታንና ሊሞር ኢየሩሳሌም ውስጥ ላለው አስቸጋሪ ሁኔታ ማሳያ ሊሆኑ ይችላሉ። ኢላይ የምትኖረው ፒስካት ዜፍ ፍልስጤማውያን የሚኖሩበት አካባቢ ነው። ሊሞር ደግሞ አረቦች ከሚኖሩበት የከተማዋ ምስራቃዊ ክፍል ነው። ወጣቷ ፍልስጤማዊ ናት። ስትወለድ እናቷን የረዷት ሐኪም እስራኤላዊ ስለነበሩ የራሳቸውን የአይሁዳውያን ስም ሰጥተዋታል። እስራኤል ምስራቅ ኢየሩሳሌምን ከተቆጣጠረች አንስቱ በአካባቢው በተደጋጋሚ ግጭቶች ተስተውሏል። ባለፈው እስራኤላውያን አዲስ ዓመትን ሊያከብሩ በዝግጅት ላይ በነበሩበት ወቅት የእስራኤል ፖሊስና ሙስሊም ወጣቶች ኢየሩሳሌም ከተማ በሚገኘው የአላቅሳ መስጊድ መጋጀታቸው ይታወሳል። የአላቅሳ መስጊድ የሚገኝበት ስፍራ ለክርስቲያኖች ለሙስሊሞችም ይሁን ለአይሁዳውያን ሃይማኖታዊ ክብደት የሚሰጠው ስፍራ ነው። ዛሬ በሚቻ ሄንድለር የሙዚቃ አዳራሽ ለመጫወት የተሰበሰቡት 19 ተማሪዎች ሙስሊምና ክርስቲያን ናቸው። እያንዳንዳቸው ኢየሩሳሌምን በሚመለከት የራሳቸው ችግር አላቸው። የኢየሩሳሌም ግጭት አልተቋጨም። በአንድ በኩል ወጣት ፍልስጤማውያን በእስራኤላውያን ላይ ስለት ሲመዙ፣ በሌላ በኩል ደግሞ የእስራኤል ፖሊስ ያለ ርኅራሄ በፍልስጤማውያን ላይ ይተኩሳል። እንደ ኢሮፓውያን አቆጣጠር ከጥቅምት ወር 2015 ዓ ም አንስቶ በእስራኤላውያንና ና ፍልስጤማውያን መካከል በተቀሰቀሰው ግጭት ከ90 በላይ ፍልስጤማውያን ሲገደሉ የ16 1 እስራኤላውያን አንድ አሜሪካዊ ና አንድ ኤርትራዊም ሕይወት ጠፍቷል። ስለሆነም በከተማዋ ያለው ስሜት ልክ እንደ ጸጥታው ሁኔታ ያልተረጋጋ ነው ን አዲስ በተቀሰቀሰው ግጭት ምክንያት ነገሮች በእርግጥም ከባድ እንደሆኑ ግልጽ ነው። ከፍተኛ ጥንቃቄ ማድረግ ይጠበቅብናል። አንዳንድ ጊዜም ወላጆች ልጆቻቸውን ለልምምድ ወደዚህ ሲልኩ ስጋት እንዳይሰማቸው ከነሱ ጋር በደንብ መወያየት አለብን። ይህ ቦታ አስተማማኝ ሳይሆን ቀርቶ ሳይሆን ከቤትም ወደ ትምህርት ቤት ሄዶ ለመምጣትም ሁኔታው ለሁሉም አስተማማኝ ባለመሆኑ ነው። ስለዚህ በሁለቱም ወገን ያሉ ወላጆች ልጆቻቸው ጨርሶ ምንም ነገር ለማድረግ ከቤት መውጣታቸው ያሰጋቸዋል። ሁኔታው ለማንም ቢሆን አስጊ ነው። እያንዳንዱም ተማሪ የሚያሰጋው የራሱ የሆነ ምክንያት አለው። فلسطيني توالي مورن لمسالي يسرائيل تور فلسطيني عن سياسر ويم عن دايود عن داربن سيجد المملة هنا بس ما أنك أتل ويم دك موت بصير مثلا مواقف معي انه ما رقت عشان عرفوا انه انا عربيه ويم دقمو انين كيلا لا ياسكو مو عرب سلون كو بتشا سي فتشون يدس مايل نجر سلون لمن سل راسي نطيق خليني ليش انا لازم اتحملك يلي انت قاعد بتعذب فيه Amém. በፒስካት ዜፍ የምትኖረው ኢላይ በከተማው ቀላል ባቡር ተሳፍራ ለልምምድ ወደ ሙዚቃ ባንዱ ስትሄድ፣ ሊሞር ግን ከቤት ዛፋፍ የእስራኤልን የቁጥጥር ኬላ አልፎ መጓዝ ይጠበቅባታል። ምንም እንኳን በመጨረሻም ወጣቶቹ አንድ ላይ ተገናኝተው ቢውሉም የሚያጋጥማቸው ችግር ግን ይለያያል። ወጣቶቹ በህብረት ዘፍነው ሲጨርሱም አብዛኛውን ጊዜ አማካሪዎች ከእነሱ ጋር ስለውሏቸውና ተሞክሯቸው ይወያያሉ። ውይይቱም ቡድኑን ለማጠናከርና ወጣቶቹንም ለማቀራረብ ረድቷል። የኢየሩሳሌም ዩስ ኮር የሙዚቃ ቡድን ወደ ዩናይትድ ስቴትስ ተጉዞም ዝግጅቱን አሳይቷል። የቡድኑ ቀጣይ ጉዞ ወደ ጃፓን ይሆናል። ወጣት አይሁዶች ክርስቲያኖችና ሙስሊሞች በሕብረት ተሰብስበው ስለሚዘፍኑበት የሙዚቃ ቡድን ያነሳው የዛሬው የወጣቶች ዓለም ዝግጅት የእስካሁኑ ነበር። እንደ ወትሮ አስተያየታችሁ አይለየን። ልደት አበበ ነኝ። መልካም ሳምንት።